የአሜሪካ ድምፅ ጥቅምት ሰላሳ 2013 ዓም በማይካድራ ከተማ በተፈጸመ ጥቃት ቁጥራቸው ስድስት መቶ ያህል ሰላማዊ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ኮሚሽኑ ዛሬፋ ባደረገው የፈጣን ምርመራ ግኝት ባለው ከጥቃቱ በኋላ የምርመራ ቡድን ወደ ስፍራው በመላክ የተደረገ ጥናትን ተንተርሶ ዘግናኝ የሆነ የሰብአዊ መብት ጥሰት መፈጸሙን አረጋግጫለሁ ብሏል። ጥቃቱም የተፈጸመው በትግራይ ሚሊሻ አስተባባሪነት በሚታገዙና በወቅቱ በስልጣን ላይ በነበረው የአካባቢው አስተዳደር የጸጥታ መዋቅር እንዲሁም ሳምሪ በተባለ ኢመደበኛ የወጣቶች ቡድን መሆኑንም ይፋ አድርጓል። በሌላም በኩል በሌላም በኩል ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል ኢትዮጵያ መንግስትና ህዝባዊ ወያኔ ሀርነት ትግራይ ህወሀት በሚያካሂዱት ውጊያ ከውጊያው ጋር ምንም ግንኙነት የሌላቸው ሰላማዊ ዜጎችን ደህንነት እንዲጠብቁ ሲል አሳስቧል። በተጨማሪም መንግስት የሰብአዊ ረዴት አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻችም ጥሪ አቅርበዋል። በማይካድራ፣ በአብርሃጅራ፣ በሳንጃ፣ በዳንሻ በሁመራና በጎንደር የተለያዩ አካባቢዎች በመዟዟር ጥናት ያካሄዱት የኢሰመኮ አጥኚዎች መካከል አንዷ የሆኑት ሃይማኖት አሸናፊንና የአምነስቲ ኢንተርናሽናሉን የአፍሪካ ቀንድ የሰብአዊ መብቶች አጥኚ አቶ ፍስሐ ተክሌን ያነጋገረችው ጽሁን ግርማ ተከታዩን ለዕለቱ አብሮሲዝ አቅርባለች። የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት አደጋዎች ምላሽ በሚል የሰብአዊ መብት ጥሰቶችን የሚያጣራ አዲስ ቡድን አቋቁሟል። ሃይማኖት አሸናፊም በዚህ ቡድን ውስጥ የሰብአዊ መብት አደጋዎች አጥኒ ናት። ኮሚሽኑ ጥቅምት 30 ቀን 2013 ዓ ም በማይካድራ ተፈጽሟል የተባለውንና አምነስቲ ኢንተርናሽናል በቀደመ ሪፖርቱ ጭፍጨፋ ሲል የጠራውን የሲቪሎች ግድያ ለማጣራት ከተላኩት የአጥኒ ቡድን አባላት ውስጥ አንዷ ናት። ኮሚሽኑ ባወጣው ሪፖርት ላይም የምርመራ ቡድኑ ከህዳር አምስት እስከ ህዳር ዘጠኝ ሁለት ሺ አስራ ሶስት ዓመተ ምህረት ድረስ በማይካድራ ከተማ እንዲሁም በአብርሃ ጅራ፣ በሳንጃ፣ በዳንሻ፣ በሁመራና በጎንደር ከተማ ተዘዋውሮ በጥቃቱ ጉዳት ከደረሰባቸው ሰዎች ቤተሰቦች፣ ከአይን ምስክሮች፣ ከመጀመሪያ እርዳታ ሰጪዎች፣ ከሀገር መከላከያ ሰራዊት ወታደሮችና በጉብኝቱ ጊዜ በስፍራው ከነበሩ የመንግስት ተቋማት የስራ ኃላፊዎችን ጨምሮ ከልዩ ልዩ ምንጮች መረጃ አሰባስቦ ሆስፒታሎችን ጎብኝቶ በህክምና ላይ የሚገኙ ሰዎችና የሚመለከታቸውን አካላት በማነጋገር የተሰራ ሪፖርት መሆኑን ገልጿል። የቴሌኮሚኒኬሽን፣ የውሃና የኤሌክትሪክ ኃይል አቅርቦት ወደ ተቋረጠበት ማይካድራ ከተማ በመጓዝ የአይንማኞችና የጉዳት ሰለባዎችን በማነጋገር በተጨማሪም የጅምላ መቃብሮችንና የከተማውን ሁኔታ በመመልከት ሪፖርት መጠናቀሩን የምትገልጸው ሃይማኖት በተገኘው የጥናት ውጤትና በተጠቀሰው እለት በደረሰው ጥቃት ጭካኔ በተሞላበት ሁኔታ የተገደሉት አማሮች እና ወልቃይቴዎች መሆናቸው ግልጽ ሆኗል ብላለች። ለመረጃው በግብአትነት ያነጋገራችኋቸው እማኞች የጥቃቱ ሰለባ የሆኑትን ብቻ ነው ወይ የሚለው ጥያቄ ለአጥኒ ሃይማኖት ያቀረብ ነው ነበር። በትንሹ አራት አምስት ከተሞች ላይ ቆይተናል። ቀጥታ የማይካድራ ምርመራ ከመጀመሩ በፊትም ሌሎች ቆይታዎች ነበሩን በክልሉ። ስለዚህ የተለያዩ ድምጾችን ለማካተት ሞክረናል ብለን ነው የምናምነው በማይካድራም ከተማ ግን የትግራይ ተወላጆችንም ጭምር አነጋግረናል። በቀጥታ በጥቃቱ ላይ ተሳትፎ ባይኖራቸውም እንዲያውም የሰዎችን ሕይወት ያተረፉ ናቸው ብለን ሪፖርቱ ላይ ጠቅሰነዋል። ባለው የግንኙነት መስመር መቋረጥ የተነሳ ቀድሞ አካባቢውን ሲያስተዳድር የነበረውን የትግራይ ክልል መንግስትም ሆነ ልዩ ኃይል ምላሽ ማካተት እንዳልቻሉ ጨምራ የገለጸችው ሃይማኖት፣ ነገር ግን በማይካድራ በነበራቸው ቆይታ ሁሉንም ማዕዘኖች በመፈተሽ ጥልቅ ምርመራ ማድረጋቸውን ትገልጻለች። ዛሬ ወጣ የሚያወጣው ሪፖርትም የምርመራው ውጤት ሙሉ ክፍል ሳይሆን የመጀመሪያ ደረጃ ቀዳሚ ሪፖርት መሆኑን ትናገራለች። የኮሚሽኑ ሪፖርት በከተማው የጥቃቱ ሰለባ የሆኑት በአንድ አካባቢ ተሰብስበው በአንድ ቤት ውስጥ እስከ አስራ ሁለት ሰዎች ድረስ በመሆን የሚኖሩና በአካባቢው በተለምዶ ሳሉክ በመባል የሚጠሩ የጉልበት ሰራተኞች የዘንድሮን የመኸር ወቅት ምርት ለመሰብሰብ ከመስከረም ወር ጀምሮ በማይካድራ ከተማ ተሰባስበው ነበር ይላል ሪፖርቱ። የአጥኒ ቡድኑ አባሏ ሀይማኖትም በእለቱ በእነዚህ የቀን ሰራተኞች ላይ የተፈጸመው ጥቃት ቀደም ብሎ በተጀመረ ዝግጅት የተሰራ ነው ትላለች። ደግሞ የጀመረ መሆኑን ያረጋገጥንበት ነው። የመጀመሪያው ግኝታቸው የአማራ ተወላጅ የሆኑ የመንካድራ ሚሊሻ አባላትን ቀድሞ ዲሳራ ከማድረግ ጀምሮ ያሉ የተለያዩ ዝግጅቶችን በተለይ ደግሞ በፌዴራል መንግስቱ እና በ ትግራይ ክልል በፒፒልስ በሚባለው መካከል ግጭቶች ከተከሰቱ ጀምሮ የአማራና የልቃይቲ ተወላጆች ከተማ ሊወጡ ሲሞክሩ መከልከል እንደነበረ እሱን ለመታዘዝ ችልናቶ ቅድመ ግጭት መኖሩ አንደኛው ፈጣን ምርመራ ግኝት ነው ማለት ነው። በዚህ ምርመራ ሌላ የተገኘው ውጤት በእለቱ ምን እንደተፈጠረ ጥቃት አድራሹ ማን ነው የሚለውን እንደሆነን ጨምራ ታስረዳለች። ሃይማኖት በቆይታችን ያልተነሱ አካል ቦዲዎችን አግኝተናል ወይም ያልተቀበሩ ማለት ነው። የማስክሬቦችን ሄደን በአይናችን ተመልክተናል። የጅምላ መቃብሮችን አግኝተናል። በአሁን ማረቃይ ቤተክርስቲያን ውስጥ የሚገኝ ጅምላ መቃብር ተመልክተናል። በተጨማሪም ግን ያደራሱ ሰርቫይቨሮች እንዲህ ጥቃቱ ባይደርስባቸውን፣ ጥቃቱን የታዘቡ ሰዎችን ነዋሪዎችን ለማነጋገር ችለናል። እንዲሁም ሪፈራል ቼኑን በመከተል በተለያዩ ሆስፒታሎችን ተገኝተ ሐኪሞችን ስለደረሱ ቴክኒካል ማስረጃዎችን ሰብስበናል ማለት ነውና ዋና ዋና የሚባሉት ፋይንዲንጎች እነዚህ ናቸው። ሌላው ግን ጥቃቱን ፈጽሟል ተብሎ የሚባለው ቡድን ማን ነው የሚለው ያው ትልቁ ጥያቄ ነበረ። በቆይታችን ያለ ምንም ብዥታ ማለት እችላለሁኝ ጥርት ባለ መልኩ ያገኘነው ሳምሬ የሚባል አንድ የወጣቶች መደበኛ ያልሆነ ወይም ኢ መደበኛ ቡድን ነበረ። ይሄ ቡድን በማይካድራ ከተማ የሚኖሩበት ሰፈርም አለው ሳምሪ የሚባል በዛ ሰፈር የሚኖሩ ወጣቶች ናቸው ፐርፔትሬተር ተብለው ወይም ጥቃት አድራሽ ተብለው የተጠቀሱት። ነገር ግን የከተማ አስተዳደሩ ተሳትፎ እነሱን ለማገዝ የሰማ ነው ከአስር እስከ ሀያ የሳምሪ ቡድን አባላት በሁለት አካባቢ ሚሊሻ በመታገዝ ነው የሚመጡት። በግራና ና በቀኝ ሚሊሻዎቹ ይቆማሉ። እነሱ ደግሞ ያው የመከላከል ግዴታቸውን ወደ ጎን በመተው ለእነዚህ የሳምሬ ቡድን ድጋፍ ማበረታቻ እና ደግሞ ከእነሱ ለማምለጥ ለሚሞክር ሰው ደግሞ ትንሽ ጉልበት ላለው በጥይት ተኩስ በማሰማት አንዳንዴም በመምታት ድጋፍ ሲሰጡ እንደነበረ ይህንን ተረድተናል። ምናልባት ግኝቱ አስኳል ሊባል የሚችለው ይሄኛው ነው ብዬ አስባለሁ። ማይካድራም ከሌሎችም የአካባቢው የትግራይ ክልል ከተሞች በጦርነቱ ምክንያት ወደ ሱዳን የተሰደዱ ሰዎች በአንጻሩ ማይካድራ ውስጥ እንግድያ እንደተፈጸመ ኤፒ ላይ ለምሳሌ በአማራ በኩል የጭካኔ አፈጻጸም ድርጊት እንደነበረ የጠቀሱት አለ። ስለሱ እሱ የሰብአዊ መብት ኮሚሽን ያገኘው መረጃ አለ። ለማጣራት ሞክረናል፣ ነገር ግን ለጊዜው ይህንን ማግኘት አልቻልም። እንደ ቀድመ እንደጠቀስ ነው ፈጣን ምርመራ ነው። እንደ ሌሎች የኮሚሽኑ ምርመራዎች ወራትን ፈጭቶ መደበኛ ምርመራ አይደለም። በተለይ ይሄ የሰብአዊ መብት አደጋዎች ምላሽ ቡድን የሚባለው የተቋቋመለት አላማ ነው፣ ይሄ ፈጣን የሚባሉ እንደዚህ አይነት ምርመራዎችን ማካሄድ። ስለዚህ ሁሉንም አስፔክት ለጊዜው ማግኘት አልቻልም። ነገር ግን ብዙዎቹን ሁኔታዎች ከግምት በመክተትን የመጨረሻው ድምዳሜ ተጽዕኖ ያመጣሉ ያላቸውን ነገሮች ግን ለማጣራት ሞክረናል። ይቀጥላል ምርመራው። ስለዚህ በቀጣይ በምናወጣው ዝርዝር ሪፖርት ላይ የሚኖር ከሆነ እና ይሆናል። ለጊዜው ግን ያገኘ ነው መረጃ ይሄ ነው። በሪፖርቱ ላይ እንደተጠቀሰው በማይካድራ ከተማ አንዳንድ ነዋሪዎች በፌዴራሉ ወታደሮች ተሸንፎ እየሸሸ የነበረው የትግራይ ሚሊሻና ልዩ ኃይል ያጠቃናል በሚል ስጋት ሸሽተው ወደ በረሃ የእርሻ ቦታ ወይም በረሀት ወደምትባል የሱዳን አዋሳኝ ከተማ ለመውጣት ሲሞክሩ በከተማው አራት ዋና ዋና መውጫዎች በተቋቋሙ ኬላዎች ላይ በተሰማሩ ሚሊሻና ሳምሪ የሚባል የትግራይ ትግራይ ተወላጆች መደበኛ ያልሆነ የወጣቶች ቡድን ተመልሰው ወደ ቤታቸው እንዲገቡ መገደዳቸውን ይገልጻል። ሃይማኖት ይህንን ሁኔታ ታስረዳለች። የፌዴራሉ መንግስት የህግ ማስከበር ዘመቻ ብሎ የሚጠራው ማለት ነው። እሱ ግጭት መከሰት ከጀመረ ጀምሮ ከሁለቱም ወገን ይሄ ማለት ከትግራይ ተወላጆችም እንዲሁም ከአማራና ከወልቃይቴ የመሰደድ ፍላጎቶች እንደነበሩ አይተናል። ይሄ ምንድን ነው? በተለይ የመከላከያ ሰራዊት እያሸነፈ ነው የሚለው መረጃ ሲመጣ በተለይ ሴቶችና ህጻናት የሆኑ የትግራይ ተወላጆች አካባቢውን ለቀው እንዲወጡ እርዳታ ሲደረግ እንደነበርና የአማራና የወልቃይት ተወላጆች ግን ሲመለሱ፣ በተለያዩ ኬላዎች ወደ ከተማው ሲመለሱ እንደነበር ያሉት መረጃዎች ጠቁመዋል። ሌላ በዚህ መግለጫ ላይ የጠቀሳችሁት ወደ አብረሃ ጅራ፣ ሳንጃ፣ ዳንሻ፣ ሁመራና ጎንደር አካባቢዎች መዘዋወራችሁን ነው እና አካባቢዎቹ ግን ምን ይመስላሉ? አሁን እንግዲህ ከሩቆነን ስንሰማ የጦርነት ቀጠናዎች መሆናቸው ነው የምንሰማው እና በአካል ል ምን ይመስላል? አሁን አካባቢ እንግዲህ እኛ በነበረን ቆይታ ጊዜ ብዙ አክቲቭ የሚባል የጦርነት ሁኔታ አልተመለከትንም ግን እንደነበረበት ያስታውቃል። የተለያዩ ነገሮችን በአይናችን ተመልክተናል። በተለይ ግን ይሄ ማይካድራና አካባቢው በሪፖርታችን እንደጠቀስ ነው ከፍተኛ የሆነ ሽታና ጠረን የሚታይበታል። ምናልባት ከዚህ ማሳከር ጋር ይገናኛል ብለን ነው የምናምነው። ከተማውም እንዲሁም ወደ ከተማው አቅራቢያ ያሉ እነዚህ በረሃ ይሏቸዋል እነሱ ወይም የሰራፊ የማሽላ እርሻዎች ማለት ነው የማሽላ ና የሰሊት እዛም አካባቢ ሰዎች አንዳንዶቹ ከነውንዳቸው ውንዳቸው ወደዛው ከነ ጉዳታቸው ወደዛም ልቀው ህይወታቸው ያለፈ እንዲሁም አስከሬኖችን ተሰብስበው ወደ እነዚህ ቦታዎች ሳይጣሉ እንዳልቀረ የተለያየ መረጃዎችን አግኝተናል። ከተማውም እንደዚሁ ከፍተኛ የሆነ ምናልባት ለሰው ልጅ የሚረብሽ አይነት ጠረኖች ነበሩት። ያው ያልተሰበሰቡ አስከሬኖች ስላሉ እኛም መመልከታችንን በሪፖርታችን ሊያመላክተናል በደንብ የሚያስታውቅ አካባቢ ነው ማለት እችላለሁ፣ ግጭቶች እንደነበሩበት። የሚሰደዱ ሰዎችንም ተመልክተናል፣ እቃዎቻቸውን ተሸክመው እናቶች ህጻናትን ይዘው ተለቅ ተለቅ ያለ እቃ ተሸክመው ወደ ተለያዩ አካባቢዎች ሲሰደዱ በመኪና ስናልፍ አይተናል። ሰብአዊ መብት ኮሚሽን ሰራተኞች ናችሁ፣ በእርግጥ ሪፖርት ስልታጠናክሩ ነው የምትሄዱት ና እንደ አንድ እንደ አንድ ሴት እንደ አንድ ግለሰብ እዛ ቦታ ላይ ያንን ሲመለከቱ ምን አይነት ስሜት አለው? ቦታውን እንደው ለአድማጭ ለመግለጽ ያህል ምን አይነት ስሜትን ይፈጥራል? እንግዲህ እንደ ሰው ስትመለከችው ትንሽ ከፍ ያለ የጭካኔ ተግባሮች ተመልክተናል። በተለይ ሰርቫይቨሮችንም ስታይ እንዴት እንደዚህ አይነት ጭካኔዎች ሊፈጽሙ እንደቻሉ ያሳስባል። በእውነትም ግን የሆነ የሚሰብር ነገር ስሜት አለው። እንዳልኩሽ ከምንመለከተው ከምናየው ከምንዳሰሰው ውጪ በጠረን እንኳን ከፍተኛ የሆነ ለማንኛውም ሰው የሚረብሽ ነገር አለው። አስከሬሞች እንደዚህም ወድቀው ስታይ ና መስለ መናገር ቀላል አይደለም። በጣም በጣም ይከብዳል። ስደቱን ሁሉን ነገር ስታይ እንግዲህ በጣም ይረብሻል። በእንደዚህ ያለ ተስፋ አስቆራጭ ሁኔታ ውስጥ ደግሞ ተስፋ የሚሰጡ ሰብአዊነቶችን ተመልክተናል ትላለች ሃይማኖት። እንግዲህ በዚህ በጣም ጨለማ በሚመስል ኢንሲደንት ውስጥ መልካም ደግሞ ተግባራትን አይተናል። የትግራይ ተወላጅ የሆኑ ሰዎች የአማራ እና የወልቃይቴ ተወላጆችን ሲከላከሉ እንደነበረ አግኝተናል። እዛም ሪፖርት ውስጥ ከተነዋል። አንዲት ሴት ያገኘናት በተለይ ከአስራ ሦስት በላይ የአማራ ተወላጆችን በቤቷ ሸርሽ ጋ ከጥቃት አስመልጣ እንደገና ደግሞ በምሽት እነሱን ይዛ ኬላዎችን ያ በትግኛ ቋንቋ እየተናገረችው አሳልፋ አሳድራ እንደገና አሁን ተመልሳ ከነሱ ጋር አግኝተን አነጋግረናታል። ከተማ ውስጥ እና በአንድ ሰፈር ውስጥ እንኳን ሁለት ሰው አግኝተናል። ግንብ ሰፈር የሚባለው ነው ከፍተኛ ጥቃት የደረሰበት ግንብ ሰፈር ሁለት ሰዎች አግኝተናል። አንደኛዋ ሴት እጃቸው በገጀራ ተመቶ የሚቃጠል ሰውን ከሞት ሊያድኑ ሲሉ ተመቱ፣ ቆስሎ አግኝተናል። እኒ ደግሞ ያተረፏቸው ሰዎች ናቸው። ወስደው ጠቁመው ያሳዩን እና በጣም በጣም ተስፋ የሚሰጠው ደግሞ እንደዚህ አይነት ሰዎችን ያገኘንበት ጊዜዎች ነበሩ። በሌላ በኩል አምነስቲ ኢንተርናሽናል ለዚህ ጭፍጨፋ በቀጥታ ኃላፊነቱን ማን እንደሚወስድ ማረጋገጥ እንዳል ገልጾ ነገር ግን ዛሬ ያነጋገርናቸው የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች አጥኒ በወቅቱ ከጉዳቱ የተረፉ ቀጥታ ምስክሮችን ባለማግኘቱ ክፍተት እንደተፈጠረ ገልጸው አሁን ግን ያንን ክፍተት የሚሞላ መረጃ አግኝተናል ብለዋል። ከዛ በኋላ ተወሰኑ ሰዎችን በተለይ ከማይካድራ ሸሽተው እና ቆስለው ወደ አማራ ክልል የመጡ ሰዎችን ለማግኘት ችለን ነበረ። እነሱንም ኢንተርቪው ያደርገናል። እነሱ የሰጠኑን ማስረጃ እንዳየ ነው በከተማው በተለይ ግንብ ሰፈር የሚባለው ወደ ከከተማ ወደ ምስራቅ አካባቢ ያለ እና ብዙ የአማራ ነዋሪዎች የሚኖሩበት አካባቢ በተለይ ደግሞ እነዚህ የቀን ስራ የሚሰሩ ሰዎች የሚያድሩባቸው አካባቢዎች ያለ አካባቢ ላይ ጥቃት እንደነበረ ነግረውናል። ጥቃቱን የፈጸሙትም የከተማው የተደራጁ ወጣቶች እና አካባቢው ደግሞ ሚሊሻ የሚባሉት ለትግራይ ክልል ተጠሪ የሆኑት የጸጥታ አካላት አንድ ላይ በመሆን እንደፈጸሙት ነው የነገሩን። በወቅቱ የአሜሪካ ድምጽ ያነጋገራቸው የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ሀዱሽ ደግሞ በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራን ለመቀጠል ሆን ተብሎ የተሰራጨ የሐሰት ዜና በማለት ማስተባበላቸው ይታወሳል። የትግራይ ክልል ልዩ ኃይል ብሔርን መሰረት ያደረገ ጥቃት የመፈጸም ባህል የለውም፣ ይህ የነሱ ባህል ነው ብለዋል። ጡረተኛ ጄኔራሎችን ጭምር ትግርኛ ተናጋሪ በማለት በህዝብ ላይ የዘር ማጥፋት ወንጀል ተናግረዋል ሲሉ ምላሽ መስጠታቸው አይዘነጋም። የሰብአዊ መብት ኮሚሽን አጥኔዋ ሃይማኖት ጥቃቱ በድምፅ አልባ መሳሪያዎች የተፈጸመ መሆኑን ገልጻ፣ በዋናነት ትኩረት ያደረገው ደግሞ ወጣቶች ላይ ነው ብላለች። በቦታው ከነበሩት ውስጥ የሞቱት ስድስት መቶ ሰዎች በህይወት ከተረፉት ይበልጣሉም ብላለች። በተያያዘ አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ ተቋም የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚያካሂዱት ጦርነት ከጦርነቱ ጋር ምንም ግንኙነት የሌላቸውን ሰላማዊ ዜጎች ደህንነት እንዲጠብቁ አሳስበዋል። በተጨማሪም መንግስት የሰብአዊ ረዴት አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻቹ ጥሪ አቅርበዋል። የአምነስቲው አቶ ፍሳሀ ተክሌ በዚህ ጉዳይ ላይ የሰጡንን ማብራሪያው በነገው ምሽት ይዘን እንቀርባለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ